Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በየዕለቱ ከዋሽንግተን ዲሲ የሚያስተላልፈውን የአንድ ሰዓት ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። የዕለተ ቅዳሜ ነሐሴ 20 2009 ዓ ም ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ይታየ ነኝ። ዝግጅታችንን እንደ ወትሮ ከዓለም ዙሪያ በተጠናቀሩ ዜናዎች ይሆናል የምንከፍተው። ከዚያም የቅዳሜ የውይይት ክፍለ ጊዜ ይከተላል። የድርድሩ ትልቁ አላማ ወይም ደግሞ ወደፊት እንዲጫወጥ የፈለግነው ሚና ሰላማዊና ዲሞክራሲያዊ በሆነ መንገድ ከገዢው ፓርቲ ጋር ያሉንን የህዝብ ጥያቄዎችና የልዩነት ሀሳቦችን ወደ መሬት አውርዶ ጠረጴዛ ዙሪያ ላይ መነጋገር የሚያስችል አሰራር እንዲፈጠር ነው። በእኛ በኩል ቅድመ ሁኔታ ብለን የጀመርነው ድርድሩ በዚህ መልኩ ቀጥሎ ብሔራዊ ስሜትን መፍጠር ነው ግቡ እንዲሆን የምንፈልገው እና ማምነው። ብሔራዊ ስሜት ካልተፈጠረ አንድነት ሊኖር አይችልም። አሁን ባለው ሁኔታም የሚቀርቡ አማራጮች ሁሉ ችግር ፈቻዎች አይደሉም። የሰማናቸው የኢዴፓ ልቀመንበር ዶክተር ጫኔ ከበደና የመኢአድ ምክትል ፕሬዚደንት አቶ ሙልጌታ አበበ ናቸው በተቃዋሚ ድርጅቶችና በኢህአዴግ መካከል እየተካሄደ ስላለው ድርድር ከተናገሩት የወሰድ ነው ነው ውይይቱ ከዜና ቀጥሎ ይቀርባል። ሁለተኛው አጋማሽ ላይ ስንደርስ ደግሞ ዛሬ የሙዚቃ ቃና ሳይሆን በቅርቡ በማንዴላ ዋሽንግተን የወጣቶች መርሃ ግብር ተሳታፊ ከነበረች ወጣት ጋር የተካሄደ ውይይት ይሆናል የሚቀርበው። ቁስል ነው ጥሎ የሚሄደው በጣም የሚገርም ቁስል ነው። ምናልባት ቁስሉ ከላይ ድኗል፣ ውስጥ ግን ስትነኪ፣ ቁስልሽን ጫን ጫን ስትይ የሚያምሽ ቁስል አለ አደለ? ይሄ ቁስል ነው ያለው። የሚያሳዝነው ነገር ይሄ ቁስል ልክ እንደ ጥላ ይከተልሻል። ብዙ ጊዜ መደፈር ጥቃት ላይ በየድሽበት በሙሉ የዛን ሰው ድምጽ ትሰሚያለሽ። በሄድሽበት በሙሉ የደረሰብሽን ያስታውስሻል። ብዙ ትሪገር የሚያረጉሽ ብዙ የደረሰብሽን ጥቃት የሚቀሰቅሱብሽ ሁኔታዎች አሉ። ከወጣት ትዕግስት ዋልተንጉስ ጋር የተካሄደው ውይይት በሁለተኛው አጋማሽ ይቀርባል። አራት ሰዓት ሊሆን ሲል ዋና ዋናዎቹን ዜናዎች እናሰማና እንሰናበታለን። ፕሮግራማችንን ብርሃን ኃይሉ ትመራለች። መልካም ቆይታ። አሁን ወደ ዓለም ዜና እንሻገር። እንደምናምሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በዩናይትድ ስቴትስ ወታደሮች የተደገፉ ኃይሎቹ ባሪሌ ከተማ አቅራቢያ ትላንት ጠዋት ዘመቻ ባካሄዱበት ወቅት ሦስት ሕፃናትን ጨምሮ አስር ሲቪሎችን በስህተት መግደላቸውን የሶማሊያ ጦር ሠራዊት አስታውቋል። የጦር ሠራዊቱ አዛዥ አህመድ ጂማሌ ኢርፊድ ከሞቃዲሾ ለአሜሪካ አሜሪካ ድምፅ ብቻ በሰጡት ቃለ ምልልስ ከመዲናዋ ደቡብ ምዕራብ 55 ኪሎ ሜትር ርቀት ላይ በምትገኘው በባሪሌ አንድ እርሻ ቦታ ላይ በተካሄደው የጣምራ ዘመቻ ወቅት ሕፃናትና አረጋዊ ያሉባቸው አስር ሲቪሎች መገደላቸውን አረጋግጠዋል። በጦር ሠራዊቱ ኃይሎችና በገበሬዎቹ መካከል በተፈጠረ አለመግባባት ሳቢያ ድንገት የተከሰተ እንጂ ሆን ተብሎ በሲቪሎች ላይ የተወሰደ እርምጃ አይደለም ሲሉ ጄኔራል አህመድ ጂማሌ ኢርፊድ ተናግረዋል። ድንገቱ በተፈጠረበት ወቅት አንዳንድ የዩናይትድ ስቴትስ ወታደሮች እንዳሉ ያረጋገጡት ጀኔራል ኢርፊድ በሲቪሎቹ ላይ ተኩሰው መግደላቸውን ግን በእርግጠኝነት መናገር አልችልም ብለዋል። ይህ በእንዲህ እንዳለ አሁን ማምሻውን በደረሰን ዜና መሠረት ግድያውን የፈጸሙት ሁሉ በአደባባይ ይቅርታ ካልጠየቁ በቀር የተገደሉትን አንቀብርም ሲሉ የጥቃቱ ሰለባ ቤተሰቦች ተናግረዋል። ከሦስት መቶ የሚበልጡ የሶማሊያ የማኅበረሰብ መሪዎችና የሟች ቤተሰቦች ሞቃዲሾ ውስጥ በሰጡት መግለጫ ለግድያው ጣምራውን የሶማሊያ ጦር ሰራዊትና አጋዣቸውን የዩናይትድ ስቴትስ ወታደራዊ አማካሪዎች ከሰዋል። ብራሰልስ የጥገኝነት ማመልከቻቸው ውድቅ የተደረገባቸውን ተመላሽ ስደተኞች እንዲቀበሉ ለማስገደድ በታቀደ የስደተኞች ምንጭ ለሆኑ የአፍሪካና እስያ ሀገሮች ሲሰጥ የነበረውን የልማት እርዳታ እንደምታቆምና በንግድ ልውውጥና ቪዛ ላይ እገዳ ልታደርግ እንደምትችል የአውሮፓ ሕብረት ኮሚሽነር ዛሬ አስታወቁ። ኮሚሽነር ዲሚትሪስ አቭራሞፑሎስ ትላንት ከብሪታንያው ዘ ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ሲናገሩ የአውሮፓ ሀገሮች ለትላልቅ ፕሮጀዎች የሚሰጡትን የልማት እርዳታ ሊያቆሙ ይችላሉ ብለዋል። ፍልሰተኞቹ እዚያው ሀገሮቻቸው ውስጥ ቆይተው ሊጠቀሙ የሚችሉባቸውን ፕሮጀዎች ፈጥረናል ሲሉም አስረድተዋል። ወደ መጡበት ሲመለሱ አንቀበልም በሚሉ ሀገሮች ላይ የቪዛ እገዳ ሊጣልባቸው እንደሚችልም ኮሚሽነሩ አብራርተዋል። ሃሪኬን ሃርቪ የተባለው ዝናብ የቀላቀለ ኃይለኛ አውሎ ነፋስ ዛሬ ማለዳ በደቡብ ምስራቅ ቴክሳስ ኮርፕስ ክሪስቲ አቅራቢያ በምትገኘው አነስተኛ ከተማ በሮክፖርት ላይ አርፏል። በሕይወት ላይ ያደረሰው ጉዳት ካለ ወዲያውኑ ማወቅ አልተቻለም። ምክንያቱም ወደ ከተማዋ ለመዝለቅ የሞከሩ የአስቸኳይ እርዳታ ሰጪዎች በሰዓት 29 ኪሎ ሜትር የሚነጉደውን ከባድ ንፋስ መቋቋም ባለመቻላቸው ነው ተብሏል። ዩናይትድ ስቴትስ ሃርቪን በመሰለ ከባድ ዝናብ የቀላቀለ አውሎ ንፋስ ስትመታ ከአሥርተ ዓመታት በኋላ ለመጀመሪያ ጊዜ ነው። ፕሬዝደንት ዶናልድ ትራምፕ በዚህ አስፈሪ ንፋስ ዝናብ በተመታችው ቴክሳስ የፌዴራሉን የአስቸኳይ ጊዜ አዋጅ ደንግገዋል። የብሔራዊ የአየር መቆጣጠሪያ ማዕከልም ሃርቪን ለሕይወት አስጊ ሲል ጠርቶታል። በመጨረሻም ሰሜን ኮሪያ በትላንትናው ዕለት ኢላማቸውን ያልመቱ በርካታ የአጭር ርቀት ተምዘግዛጊ ቦሊስቲክ ሚሳይሎችን መተኮሷን አንድ የዩናይትድ ስቴትስ ባህር ኃይል አዛዥ አረጋግጠዋል። የዩናይትድ ስቴትስ ፓሲፊክ እዝ ቃል አቀባይ ትላንት እንደተናገሩት ሰሜን ኮሪያ ትላንት ማታ በየአስር ደቂቃ ልዩነት ሦስት ሚሳይሎችን ተኩሳለች። ከሦስቱ ሁለቱ አየር ላይ መጨንገፋቸውንና አንደኛው እንዲያውም ወዲያው እንደተተኮሰ መክሸፉን ቃል አቀባዩ ጨምሮ አብራርቷል። ከሚሳይሎቹ መካከል የትኛው የትኛውም ደግሞ በሰሜን አሜሪካ ግዛት ወይም በጉዋም ደሴት ላይ ስጋት እንዳላሳደረ ጨምሮ አስረድቷል። የዩናይት ስቴትስ ጦር ሰራዊት የሰሜን ኮሪያን እንቅስቃሴ በቅርበት እየተከታተለ መሆኑ ይታወቃል። ዜናው አበቃ። የዓለም ዜናዎቹን አድምጠናል። አሁን በቀጥታ ወደ ቅዳሜ የውይይት ክፍለ ጊዜ ይሆናል የምንሻግረው። አብራችሁን ቆዩ። ከኢትዮጵያ ገዢ ፓርቲ ኢህአዴግ ጋር ለመደራደር ፈቃደኛ የሆኑ የተቃዋሚ ድርጅቶች እየተደራደሩ መሆናቸው ይታወቃል። የድርድሩ ሂደት በአሁኑ ወቅት እምን ደረጃ እንደደረሰ እንዲያብራሩ የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበንና አበበን የኢዴፓ ሊቀመንበር ዶክተር ጫኔ ከበደን ጋብዘናል። የድርድሩ ዋና ዓላማ ችግሮችን በውይይት ለመፍታት የሚያስችል አሰራር እንዲፈጠር እንዲሁም ብሔራዊ ስሜት ከሌለ አንድነት ሊኖር ስለማይችል ብሔራዊ ስሜት እንዲሰርጽ ለማድረግ እንደሆነ ገልጸውልናል። እንግዶቹን ያነጋገረቻቸው አዳነች ፍሳዬ ነች። በመጀመሪያ ደረጃ የመኢአድ ምክትል ፕሬዚደንት አቶ ሙልጌታ አበበ፣ የኢደፓ ሊቀመንበር ዶክተር ጫኔ ከበደ ለትብብራችሁና ለጊዜያችሁ እናመሰግናለን። ከኢህአደግ ጋር ለመደራደር ፈቃደኛ የሆኑ ተቃዋሚ ፓርቲዎች መኢአድና ኢደፓ ያሉባቸው ማለት ነው፣ ስትደራደሩ መቆየታችሁ የሚታወቅ ነው እና እስካሁን ስለ ተከናወኑት ነገሮችና ስለ ወደፊት እቅዳችሁ ብታብራሩልን እስካሁን በተከናወኑት ተግባሮች ብንጀምር ዶክተር ጫኔ የጀምሩ። እሺ፣ በድርድሩ ሂደት ሁላችሁም ትከታተሉት እንደነበረው ባለፈው ጥር ወር የተጀመረ ነው። ሂደቱ ረዘም ላለ ጊዜ በጣም አሰልችና ከዛም ባሻገር ደግሞ አጓጊ የነበረ የድርድር ሂደት ነው የነበረው። አጠቃላይ እንግዲህ ድርድሩ በኛ በኩል በፖለቲካ ፓርቲዎች በኩል በሕዝብ ዘንድ የተፈጠሩ ችግሮችን አለመግባባቶችን እና የሕግ አፈጻጸም የመሳሰሉትን መምሮ ብሔራዊ መግባባትን መፍጠር የወደፊት ራይ እንዲሆን አድርገን ነው የተነሳ ነው እና ከዚህ አንጻር የድርድሩ ትልቁ ዓላማ ወይም ደግሞ ወደፊት እንዲጫወጥ የፈለግነው ሚና ሰላማዊና ዲሞክራሲያዊ በሆነ መንገድ አጠቃላይ የባለ ድርሻ አካላት ተሳትፎ እንደዚሁም በድርድሩ የሚሳተፉ የፖለቲካ ፓርቲዎች አቅምንና ምንነትን መሰረት ባደረገ ሂደት ከገዢው ፓርቲ ጋር ያሉንን የሕዝብ ጥያቄዎችና የልዩነት ሀሳቦችን ወደ መሬት አውርዶ ጠረጴዛ ዙሪያ ላይ መነጋገር እንዲቻል የሚያስችል አሰራር እንዲፈጠር ነው። በእኛ በኩል ቅድመ ሁኔታ ብለን የጀመርነው አሰልችም ነበር ብለው ነበርና አሰልቺ ለማለት የቻሉበት ምክንያት ምንድን ነው? አንደኛ የድርድሩን ሂደት መቋጫ እንዲኖረው፣ እልባት እንዲኖረው ውሳኔ ማሳረፍ እንዲቻል የስነ ስርዓት ወይም ደግሞ ሞዳሊቲ ማዘጋጀት ስለነበረብን በዛ ዙሪያ ላይ የፖለቲካ ፓርቲዎች ባይላተራል እና ወይም ደግሞ ዊን ዊን ለማድረግ የተወሰኑ ፓርቲዎች ብቻ ባለመሆናቸው አብዛኛዎቹ ለድርድር የቀረቡ የፖለቲካ ፓርቲዎች የድርድር መርህ ካለማወቅም የተነሳ የአቅም ችግርም ያለበት መሆኑን ያየንበት ሂደት እና ያንን እያቻቻልን ወይም ደግሞ ተቻችሎ በመሄድ ወደሚፈለገው ግብ ለመድረስ የሚያስችል የ ስነ ስርዓት ወይም ደግሞ ሞዳሊቲ አዘገጃጀት ሂደት በርካታ የሆኑ ጊዜ ፈጅቶብናል። ከዛም በዘለለ እንግዲህ ምናልባት በአዋጆቹ ዙሪያ ላይም እንደዚሁ መቀየር አለባቸው የምንላቸውን እና በዛ መሰረት አጀንዳዎቹን ቀርጾ ለማቅረብም እንደዚሁ በርካታ ጊዜ የወሰደበት ሂደት ነበር እና በዚህ ምክንያት እንግዲህ አሰልቺ የሚመስል ግን ወደ መጨረሻው መግባባት የተደረሰበት እና ወደ አጀንዳው ውይይት የገባንበት ሂደት ነው። እስካሁን የተከናወኑት ነገሮች ምንድን ናቸው? በድርድሩ ሂደት አንደኛ የድርድሩ ስነ ስርዓት ማዘጋጀት ነው። እሱንን አዘጋጅተን ጨርሰናል። ሁለተኛ በድርድር ስነ ስርዓት ዝግጅት አማካኝነት መግባት የሚገባቸው ታዛቢዎች መግባት እንዲችሉ ከዛም በመቀጠል አደራዳሪ ገለልተኛ የሆኑ አደራዳሪዎቹን ለመምረጥ እንደዚሁም አጀንዳዎቹን በቅደም ተከተል የሚሆኑትን እና በእውነት ለፖለቲካ ምህዳሩ መጥበብ ምክንያት ናቸው ያልናቸውን ህጎች እነሱንን ለይቶ ለማውጣት የተሄደበትን ሂደት ከምንም በላይ በመንግስትም በኩል አዎንታዊ ሁኔታዎችን ስላገኘን ከምርጫ ስርዓትና ከምርጫ ህግ አዋጆች በስተቀር ሌሎቹን አዋጆች ፖለቲካ ፓርቲዎች ባቀረቡት መሰረት ሰጥቶ በመቀበል መርህ ኢህአዴግም አጀንዳዎቹን ለመቀበል ያሳየው ቁርጠኝነት በእኛ በኩል ጥሩ እርምጃ ነው እንላለን። አቶ ሙልጌታ በኢህአዴግ በኩል የታየው አዎንታዊ ዝንባሌ ያሉትንም ጨምረው በእሱ በኩል የሚጨምሩት ነገር ካለ ያመሰግናለው። እንግዲህ አብዛኛዎችን ነገሮች ዶክተር ጫኔ ገልጠዋቸዋል። ምንድነው አሰልቺ የነበረው በወቅቱ ኢህአዴግ ከተናገረው በአደባባይ የአዲስ አመት መክፈጫ ወይም የፓርላማ መክፈጫ ላይ ከተናገሩት ክብር ፕሬዝደንትና ና ጦር ጠቅላይ ሚኒስትር ከተናገሩት ያፈገፈጉበት ሁኔታም ይታያል። ያም ምንድነው በዚያ መግለጫ ላይ ወይም በዚያ በ ፓርላማ መክፈቻ ንግግራቸው ላይ ሕገ መንግስትም እስከ መቀየር ድረስ እነጋገራለን እንሰራለን ነበር። አሁን ከዚህ ውስጥ ያልተነኩ አጀንዳዎች፣ ችግር ፈች ያልናቸውና የምናምንባቸው ያልተያዙ አጀንዳዎች አሉ። በዛን ጊዜ እንግዲህ ከተናገሩት ቃል ወደ ኋላ የማፈግፈግ ሁኔታ ይታያል የምንለው ይሄንን ነው። ሂደቱ አሁን እንደተገለጸው ሞዳሊቲ የመቅረጹና አጀንዳን አደራጅቶ የማቅረቡ በሶስተኛ ደረጃ ደግሞ ነፃና ገለልተኛ አደራዳሪ ያስፈልጋል የሚል የፓርቲዎች አቋም ነበረ። በዚህ አቋም ላይ እንደሚታወሰው ሀያ ፓርቲዎች አንድ አይነት አቋም ሲኖረን ሁለቱ ኢህአዴግና አንድ ፓርቲ ብቻ ነበሩ አደራዳሪ አያስፈልግም ሲሉ የነበረው። በዚህ ሂደት ለረጅም ጊዜ አለመግባባት፣ ውዝግብ ውስጥ ገብተን ነበር የነበረው እና የዶክተር ጫሜን ፓርቲ ጨምሮ አምስቱ ፓርቲዎች ልዩነት አስመዝግበን ለዚች ሀገር የሚከፍተው በር እና ሊያበረክተው የሚችለው አስተዋጽኦ ቀላል ስላልሆነ የመጀመሪያ ጊዜ ስለሆነ በሀገራችን በፖለቲካ ጉዳዮች እና ከተቃዋሚ የፖለቲካ ፓርቲዎች ጋር አጀንዳ ቀርጾ በክብ ጠረጴዛ መደራደር የመጀመሪያ ስለሆነ ይህንን በር ከፋች ውይይት መዝጋት የለብንም እና ጅማሬው ጥሩ ስለሚሆን መቀጠል አለብን የሚል ድርጅታዊ ውሳኔ ወስነን ነው ወደዚህ የገባ ነው። ልዩነታችንን አስመዝግበን ለሕዝብ የሚጠቅምና ሜዳ ሊያሰፋ የሚችል ለፓርቲዎችም የመፎካከሪያ ሜዳ የሚያስተካክል ከሆነ አሟጠን መጠቀም አለብን በሚል በልበሰፊነት ነው የከፈልነው። ድርድሩን በአዋጆቹ ላይ እየተነጋገርን ነው። በአምስት ሰባ ሶስት ላይ ተነጋግረን ተደራድረን መንግስትን ማሻሻያ ያቀረበው ገዥ ፓርቲ ማለት ነው። ማሻሻያ ያቀረበውን ጨምሮ ያም ያቀረብ ናቸው ማሻሻያ ሀሳቦች አንድ ላይ ተከራክረን ተደራድረንባቸው አንድ ሀሳብ ላይ ደርሰን ልዩነት በሚያስፈልጋቸው እና ባላመንባቸው ነገሮች ላይ ልዩነት አስመዝግበን አምስት ሰባ ሶስትን አቅድቀናል። በተለይ አራቱ ፓርቲዎች የዴፓና መያድን፣ ሄዳፓን እና አንድ ፓርቲ ጨምረን አራት ፓርቲዎች ልዩነት ያስመዘገብንባቸው በዚህ አንቀጽ ውስጥ እንዲጨመር የፈለግነው አብይ ጉባይ ነው። እንዲቀነስ የፈለግነው እንዳለ ሆነው እንዲጨመር የፈለግነው ከፖለቲካ ፓርቲነት ወይም አባልነት የሚከለከሉ ግለሰቦችና ማህበራት የሚለውን ተመልክተን ክልከላውን እንዲያካትታቸው ፕሬዚደንትን፣ የፍድሪ ፕሬዚደንትንና አቃቢ ህግን እንዲያካትት ተጨማሪ ሞሽን አቅርበን ነበረ። በዚህ ገዢ ፓርቲ የአቃቢ ህግን ከፖለቲካ አባልነት መከልከል እንደማይቀበል ሲያስረዳ፣ እኛም ደግሞ አቃቤ ሕግ ከፖለቲካ ካልተከለከለ ክሱ ሚዛናዊ አይሆኑም። እስካሁንም ሚዛን የተዛባ ክስ የሚመሰረተው የፖለቲካ ፓርቲ አባል የሆኑ ወይም ሌሎች ዜጎችን በአሸባሪነት ሕግ አቃቤ ሕግ አያስከስስም ብሎ የጣለው መዝገብ እስካሁን የለም። ሁለት አመት ሶስት አመት ታስረው ነጻ ብሎ ፍርድ ቤት ሲያሰናብታቸው ይሄ የከፈሉት የሚከፍሉት ዋጋ የአቃቤ ሕግ የክስ አመሰራረት ወገንተኝነት ስለሆነ ይሄን ለዜጎች ጠቃሚ እንዳልሆነ አስረድተን በልዩነት አስመዝግበናል። አምሳ አንድ አምስት ሰባ ሶስት ንዑስ አንቀጽ አምሳ አንድንም እንደዚሁ ልዩነት አስመዝግበን አምስት ሰባ ሶስት በዚህ መልኩ ተሻሽሎ ጸድቋል። ሌሎቹም ደግሞ ወደፊት እንግዲህ የምናያቸው ስለሆኑ በዚህ መልኩ ተግባርተን መሄዳችን በራሱ አንድ በኢትዮጵያ በሀገራችን የመጀመሪያ ታሪክ ነው ብለን ነው የምናምነው። ምናልባትም ከዚህ በፊት ድርድር ተደርጓል የሚሉት ብዙ ሰዎች አሉ። ግን የድርድሩን ባህሪ ያለማወቅና በምን ላይ እንደተነጋገርን እራሱ ያለመረዳት ጭምር ይመስለኛል። ድርድር ሳይሆን ከዚህ በፊት ሲደረግ የነበረው የምርጫ ስነ ምግባር ወይም የስነ ምግባር ደንብ ከሌላ ሀገር የተቀዳውን የስነ ምግባር ደንብ ሀገራችን እንድትተከበት ፓርቲዎችና ባለድርሻ አካላት አንድ ላይ የተነጋገሩበት እንጂ ድርድር የተደረገበት አይደለም። አንቀጽ ጠቅሰን አዋጅ አንስተን ሰዎች የጸረ ሽብር አዋጅም የሚዲያ የፕረስ ነፃነትም የሚዲያ አዋጅም የማህበራትም የበጎ አድራጎትና ማህበራት አዋጅም ጨምሮ አጀንዳዎች ናቸው። በዚህ መልኩ ሲደረግ ለመጀመሪያ ጊዜ ስለሆነ ጅማሬው ጥሩ ነው ብለን እናምናለን። ወደፊት የሚሆነውን ነገር እንግዲህ እንዲሁ እያየን ይፋ የምናደርገው ይሆናል። ቅድም ሲናገሩ እንግዲህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የገቡትን ቃል አልፈጸሙም የሚል ጠቅሰው ነበርና እስቲ ትንሽ ቢያብራሩልን እሱን። ሁለቱም የሀገሪቱ ርዕሰ ብሔር ፕሬዚደንቱም በመክፈቻ ንግግራቸው የተናገሩት ቃል ያው በሚዲያ የተላለፈ ስለሆነ በማንኛውም መንገድ መደራደር መነጋገር እና እንቅፋት የሆኑ ህጎች ህገ መንግስት ቢሆን ተማሻሻል እንደርሳለን ነው። ጠቅላይ ሚኒስትሩም ይህንኑ ነው የደገሙት እና አሁን በእነዚህ አጀንዳዎች ላይ ችግር ፈቺ ናቸው ያልናቸው አጀንዳዎች አልተካተቱም። ገዢ ፓርቲ ወይም ኢህአዴግ የማፈግፈግ ጠባይ ያሳይቷል የምንለው ለዛ ነው። እዚያ ላይ አሁን ባሉት በያዝናቸው አጀንዳዎች ቁርጠኝነት ይታያል፣ ጥሩ ነው። ያንን ሳናመሰግን አናልፈን። ቁርጠኝነቱን በቀሩት አጀንዳዎች ላይ ግን በጣም ችግር ፈቺ የሆኑ ነገሮች በህገ መንግስት ሰበብ ህገ መንግስት ናቸው፣ ይሄ ህገ መንግስትን የሚመለከት ነው የተባለው የቀሩት አጀንዳዎች ችግር ፈቺ የነበሩ ስለሆኑ። ገዢ ፓርቲና መንግስት ከበባው ቃል የማፈቅፈቅ ላይ ያሳይቷል የምንለው ከዚህ አንጻር ነው። ያልተካተቱት ህገ መንግስት ውስጥ የሰፈሩ ናቸው፣ አይነኩም ነው የተባለው ወይስ ምንድን ነው? አዎ፣ ለምሳሌ ፌዴራሊዝም የፌዴራሊዝምን አወቃቀር ፌዴራል አወቃቀሩን ተመልክትና አስመልክቶ እኛ አጀንዳ ነበረን። በእነዚህ በፌዴራል አወቃቀር ላይ የክልሎችን ግጭት ሊፈታ የሚችል ነበር ይሄ ፌዴራሊዝም አወቃቀሩ ቢታይ በኦሮሞና በሶማሌ መካከል ያለው ችግር ኦሮሚያ ክልልና ሶማሌ ክልል ላይ በተደጋጋሚ እስከ ጦርነት ሁለቱ የክልል መንግስታት የደረሱበት ሂደት ይታያል። አሁንም እስካሁን እልባት ያላገኘው የወልቃይት የማንነት ጥያቄ የአማራና የትግራይ ድንበር ላይ ያለው ችግር ውዝግቡ እንደቀላል የሚታይ አይደለም። ይሄ በፌዴራሊዝም አወቃቀር ክልሎችን ጨምሮ የሚያካትት ስለሆነ ፌዴራሊዝም አጀንዳ ቢሆን ለእነዚህ የህዝብ ጥያቄዎችና የክልል ችግሮችንም ጭምር ይፈታል ብለን እናምን ነበር እና ይህ በህገ መንግስት ውስጥ ያለ ስለሆነ የሚል አንድምታ ትርጉም ተሰጥቶት ነው አጀንዳውን ገዢው ፓርቲ ሳይቀበለው ያለፈው። በእናንተ በኩል እንደ አማራጭ ያቀረባችሁት ካለ እስቲ እሱን ባጭሩም ቢሆን ብትገልጹልን። ወደ ዶክተር ጫኔ ልመለስ። በጣም ጥሩ ነው ጥሩ ነው የገለጸው አቶ ሙሉጌታ። ነገር ግን አሁን ባለው መንገድ ህገ መንግስቱ የሚሻሻልበት አቅጣጫ በዚህ በድርድር እንደማይሆን ነገር ግን ህገ መንግስታዊ ስርዓቱን ተከትሎ በዛው በህገ መንግስቱ የማሻሻል ስርዓት መሰረት መሻሻል እንደሚችሉ ፍንጭ ጠቁመው ነው ያለፉት። ነገር ግን በአካሄድም ቢሆን አዋጆች በሙሉ በህገ መንግስቱ ውስጥ የወጡ አዋጆች እንደመሆናቸው መጠን ህገ መንግስቱ መሻሻሉ የማይቀር መሆኑ ግን ከዚሁ ከምናሻሽላቸው አዋጆች አንጻር አቅጣጫ የሚሰጡ ናቸው። ስለዚህ ህገ መንግስቱም ቢሆን በዚሁ በህገ መንግስት ማሻሻያ በራሱ መሰረት ያንን ተከትሎ መንግስት ህገ መንግስቱንም ማሻሻል እንዳለበት በየክርክር ዘርፉ ማሳሰቢያ እየሰጠን እየሄድን ነው ያለ ነው። ያ እንደሚሆን ምንም የሚያጠራጥር አይደለም። ከዛ በዘለለ ሁኔታ ግን አሁን አቶ ሙሉጌታ ባለው መሰረት ይሄ የፕሬዝደንቱ የአመቱ መግቢያ ሞሽን ሀሳብ ለሁለቱ ምክር ቤቶች ባቀረቡት አቅጣጫ መሰረት ያንንም ተከትሎ ጠቅላይ ሚኒስትሩም እንደዚሁ ይህንኑ ደግመው ያበሰሩበት ምክንያት ስለነበር ህዝቡም ያንን ተከትሎ የፖለቲካ ፓርቲዎቹም በዚህ አይነት መንገድ የመንግስትን አዎንታዊ ከምንም በላይ በደስታ ተቀብለን ነው ወደ ድርድሩ ለመግባት የፈለግ ነው። እና ያው ድርድር ነው እና ምናልባት ድርድር በባህሪው በተወሰነ ደረጃ ተደራድሮ የሀሳብ የበላይነትን የማግኘት አካሄድ መፈጠር መቻል አለበት ብለን እናስባለን። ይህንንም ለማድረግ ቅድም እንደነገርኩሽ የተወሰኑ ተግዳሮቶችን አይተናል። አንደኛ የፖለቲካ ፓርቲዎች መብዛታቸው ሀሳብ መጠቃለል ያለመቻሉ፣ የሁሉንም ፖለቲካ ፓርቲዎች ሀሳብ ጠቅልሎ ተደራዳሪው ገዢ ፓርቲ ሀሳብ ለመስጠት ብዙ ችግሮች የታዩበት ሂደት እና ሀሳቦችም ሳይጠቃለሉ ውድቅ የሆኑበት ሂደት ታይቷል። እና ይህም ቢሆን አሁን በእኛ በተቃዋሚ የፖለቲካ ፓርቲዎች በኩል በተቻለ መጠን መድረኩን ጠበብ አድርገን ድርድሩን እንደ በተቻለ መጠን ሁለት ሶስት አይነት አቀራረብ ሆኖ ከዛ የኢህአዴግን የሚያቀርባቸውን ሀሳቦች ሞግተን ማሻሻል የምንችልባቸውን መድረኮች እንዲፈጠሩ በፖለቲካ ፓርቲዎች በኩል አዎንታዊ ነገር ይታያል እና ይህንን ወደፊት በሚኖረን የድርድር ሂደት በአጽንኦት የምናየው እና መረጃውም ወደፊት ለእናንተ የምናደርሳችሁ ይሆናል። አዎ እንግዲህ እንደተባለው ድርድር ድርድር ነው። መውደቅ መነሳት ይኖራል። መስማማት አለ መስማማት ይኖራል እና አሁን ከዚህ በኋላ ምንድን ነው እቅዳችሁ አቶ ሙልጌታ አበበ? ከዚህ በኋላ እንግዲህ አሁን ዶክተር መካ እንዳደረገው የፖለቲካ ፓርቲዎች አንድ አይነት ንብረት ፈጥረን ድርድሩን የድርድር ይዘት እንዲኖረውና የድርድር መልክ እንዲኖረው ወግተን ማሸነፍ እንድንችል በድርድር ባህሪ አንዱ ማሳመን ስለሆነ አሳማኝ አይነት ወጭን ይዘን ለመቅረብ የራሳችንን የፖለቲካ ፓርቲዎች የራሳችንን ሂደት እየሄድን ነው ያለ ነው። እሱን ወደፊት ልንገልጸው የምንችልበት ደረጃ ይኖራልና ከዚህ በኋላ ግን በአጀንዳ ደረጃ አሁን የሚቀጥለው አምስት ሰላሳ ሁለት ነው። አምስት ሰላሳ ሁለት መሻ ቦርድን በአጠቃላይ የሚመለከት ነው እና ይህንን ገና አልገባንበትም። አጀንዳውም ስላልቀረበ ስላልታየ፣ እንደዚሁ እንደ አምስት ሰባ ሶስት የተሻለ ነገር ገዢ ፓርቲን ቁርጠኝነቱን አሳይቶ የተሻለ ውጤት እናመጣለን ብለን ተስፋ እናደርጋለን። አሁን እንግዲህ በአጠቃላይ ከኢህአዴግ ጋር የምታካሄዱት ድርድር የመጨረሻ ግቡ ምንድን ነው ትላላችሁ? ዶክተር ጫኔ። አመሰግናለሁ። የመጨረሻ ግቡ በአጠቃላይ በአዋጆች ዙሪያ ላይ የፖለቲካ ምህዳሩን ማስፋት የሚችሉ ሆነው ከተቀረጹ የህዝብ ድምፅ በአግባቡ እንዲደመጥ ያደርጋል ብለን እናስባለን። የተሳትፎ ፖለቲካንም ከምንም በላይ እያሳድጋል ብለን እናስባለን። ስለዚህ የመንግስት ተቋማት የሚፈጽሙትን የፖለቲካ አድላዊነት የሚፈጽሙ መስመሮች ሁሉ በአጠቃላይ ሙስናንና እና ኪራይ ሰብሳቢነትን ጨምሮ በጥናት ላይ ተመስርተን የምናቀርባቸው ሀሳቦች ወደ ተግባር የምንቀይራቸው ከሆነና የህግ ማዕቀፍ እንዲኖር ማድረግ ተቻልን ከምንም በላይ የኢትዮጵያ ህዝብ ተጠቃሚ ይሆናል የሚል እምነት ይኖረናል። ስለዚህ የመጨረሻ ግብ የሚሆነው የፖለቲካ ምህዳሩን ማስፋት የሚል ይሆናል። ይሄ ደግሞ እስካሁን ድረስ የፖለቲካ ምህዳሩ ጠቧል እያልን ስንጮህ የነበርነውን አጠቃላይ ሂደት አሁን የፖለቲካ ምህዳሩን ማስፋት የሚቻልበትና የውክልና ስርዓት ማምጣት የሚቻልበትን መንገድ ከተፈጠረ መደማመጥ የሚቻልበት መድረክ መፍጠር ይቻላል ሀሳብ የሚሸራሸርበት መድረክ መፍጠር ይቻላል። ከምንም በላይ እኛ ባሰብነው መንገድ ገዥውን ፓርቲ ያንኑ ተቀብሎ የሚሄድ ከሆነ አጠቃላይ በኢትዮጵያ ውስጥ የሚታዩ የብሄር ብሄረሰቦች ድምጾች በአግባቡ እንዲደመጡ ለማድረግ የሚያስችል መድረክ እንፈጥራለን ብለን እናስባለን። ይሄ ከሆነ ደግሞ አሁን የሚታዩ የመልካም አስተዳደር ችግሮች እና አጠቃላይ እነኚህ አላሰራ ያሉ የአስፈጻሚው አካል አደረጃጀቶች በሙሉ በውይይት እየተፈቱ በአቅም ደረጃ ጉልብቶ በእውቀት ላይ በተመሰረተ ስራ ህዝቡ የሚጠቀምበትን መንገድ በውይይት ማምጣት እንችላለን ብዬ አስባለሁ። ባችን ይሄ ነው የሚሆነው። አቶ ሙልጌታ አበበ በዚህ ላይ እና አመሰግናለሁ። ግቡ ዶክተር የገለጻቸው እንዳሉ ሆኖ፣ በእኔ እምነት በየትኛውም አቅጣጫ ሀገር አሁን ያለችበት ለማንም አስቸጋሪና ውስብስብ የሆነ ሁኔታ ሊፈታ የሚችለው ከድርድር የተሻለ መንገድ የለም። ድርድሩ በዚህ መልኩ ቀጥሎ ብሔራዊ ስሜትን መፍጠር ነው ግቡ እንዲሆን የምንፈልገው እና ማምነው። ብሔራዊ ስሜት ካልተፈጠረ አንድነት ሊኖር አይችልም። አሁን ባለው ሁኔታም ችግሮች የሚቀርቡ አመራሮች ሁሉ ችግር ፈቺዎች አይደሉም። የመልካም አስተዳደር እጦት ቢባል፣ የሙስና ጉዳይ ቢነሳ ብሔራዊ ስሜት ስለ ጠፋ ነው። እነዚህ ነገሮች የሚሰፉት ከአንድ ስርዓት ወይም ከአንድ አገዛዝ ስርዓት ላይ በሀምሳ በስልሳ የሚቆጠሩ አመራሮች በሙስና ተጠቁና ነቅዘው መገኘት በራሱ ብሔራዊ ስሜት ያለመኖር ትርጉም ነው የሚሰጠው የመልካም አስተዳደር በየቦታው በየአቅጣጫው በየወረዳው በየቀበሌው ከላይ ጀምሮ እስከታች ድረስ ያሉ ችግሮች ይህን ሁሉ የመልካም አስተዳደር እጦት ሊፈጥር የሚችለው ይሄ ብሔራዊ ስሜት አለመኖሩ ነው። ይሄ የድርድር ግብ ሊሆን ይገባል ብለን የምናምነው ህዝቡም በንቃት ተከታትሎ እየተከታተለም ነው። ዶክተር እንዳለው የራሱንም ሀሳብ ማሳተፍ የሚችልበትን መድረክ ስልጣኑና መድረኩ የህዝቡ ስለሆነ ያንን ጭምር እያካተትን በምናደርገው የድርድር ሂደት ብሔራዊ ስሜትን፣ አንድነትን፣ መከባበርን እና ፍቅርን ያመጣል። ምህዳሩን ያሰፋል። እነዚህ መልካም አስተዳደር እጦትና የሙስና ሀገርን ወደኋላ ሊቆጥቱ የሚችሉ ችግሮች በዚህ መልኩ ይቀረፋሉ ብለን እናምናለን። ይህ ደግሞ ይህንን ለማድረግ ሁልጊዜም በመግቢያችንም ላይ ብዙ ጊዜ ሲያከራክረን የነበረው ኢህአዴግን ለማድረግ ቁርጠኛ ነው ወይ? ቁርጠኝነቱ አለው ወይ? የሚል ጥያቄዎች ነበሩ ሲነሱ የነበሩት እና አሁን ጥሩ ጅምር ነው። በሚቀጥሉትም አጀንዳዎች ላይ ቁርጠኝነቱን አሳይቶ ያ ባቀረብናቸው አጀንዳዎች ሁሉ ኢህአዴግ አጀንዳ ያላቀረበባቸው እኛ የያዝናቸው እኛ አቅርበናቸው የተያዙ አጀንዳዎች አሉ። በእንደነጠረሽ በሮቹም አጀንዳዎች እና በዚህም ላይ ኢህአዴግ ቁርጠኝነቱን አሳይቶ እቻ ሀገር ወደ አንድ እንድትመጣ ህዝቦቿም ከእንዲህ አይነት ጥሩ ካልሆነ አቅጣጫ የሀገሪቱን ገጽታ ሊያጠፋ ከሚችል ታሪኳንና ሴቷን ሊያጠፋ ከሚችል ተግባር ወደ አንድ ሀሳብ እንዲመለስ የአደጋውንም ከሚያስቀምጣቸው ጥቃቅን ነገሮችና ወይም ሌላ ችሶች ሊታቀብ ይገባዋል እና ቁርጠኝነቱን ሊያሳይ ይገባዋል። ለህዝቡ በህዝቡ ጥያቄ ክብር ሰጥቶ ይሄ ድርድር በዚህ በጀመረው መልኩ ቀጥሎ ውጤት ያመጣል ብለን ተስፋ እናደርጋለን። ግቡን ብሔራዊ አንድነትን መፍጠር ቢያመጣ የተሻለ ነገር ለዚች ሀገር የሚበጅ ይሆናል ብለን እናምናለን። እሽ እንግዲህ የሜአድ ምክትል ፕሬዚደንት አቶ ሙልጌታ አበበ፣ የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። እኔም አመሰግናለሁ እግዜር ክብራትና ክቡራን አድማጮች የቅዳሜ ምሽት ፕሮግራማችንን አጋምሰናል። በመግቢያው ወደ ጠቀስኩት ከማንዴላ ዋሽንግተን በእንግሊዝኛ እጽሮት ያሊ የዘንድሮ ተሳታፊ ወጣት ጋር የተደረገውን ውይይት ይሆናል። ጽዮን ግርማ በሙዚቃ ቃና ቦታ የምታቀርበው በስነ ልቡና ሳይንስ በኢትዮጵያ ለማህበረሰቡ በሬዲዮ ፕሮግራም ጭምር አገልግሎት የሚሰጡ ወጣቶችን የሚመለከት ዝግጅት ነው። ከዚህ ፕሮግራም መስራቾች ውስጥ አንዷ ትዕግስት ዋልተ ንጉስ ትባላለች። ትምህርቷን ያጠናቀቀችው ከአዲስ አበባ ዩኒቨርሲቲ የስነ ልቡና ሳይንስ ትምህርት ክፍል ነው። በአሁኑ ሰዓት የእርቅ ማዕድ የተሰኘ የሬዲዮ ፕሮግራም ተባባሪ አዘጋጅ በመሆን የሥነ ልቡና ችግር ላለባቸው ወጣቶች የማማከርና ማኅበራዊ ችግሮችን ለመቀነስ ትሰራለች። የዘንድሮ የማንዴላ ዋሽንግተን መርሃ ግብር ተሳታፊ ነች። እዚህ ስቱዲያችን መጥታ ከጽዮን ግርማ ጋር በሰራችው ስራ ዙሪያ ውይይት አድርጋለች። አብራችሁን ቆዩ። እስቲ በዚህን ያህል አስር አመት ጊዜ ውስጥ ምን አገልግሎት ሰጣችሁ ለማህበረሰቡ በማማከር እንደው ትልቅ ለውጥ አምጥተንበታል የምትሉት ምንድን ነው? በስራች ውስጥ ትልቁ አምጥተናል የምንለው ስነ ልቦና አሳውቀነዋል ብለን እናስባለን። ይሄ ማለት የስነ ልቦና ኮንሰፕቱ፣ ስነ ልቦና የሚለው ቃሉ በማህበረሰቡ ውስጥ እንደ አይምሮ የሚያነብ እንደ ጥንቁልና፣ እንደ መንፈሳዊ ስራ ተደርጎ ነበረ የሚቆጠር የነበረው እሱም በጣም ተንገላተናል። ሁለት ሶስት ዓመት እንደው ከስምንት ጊዜ ባልበለጠ ጊዜ በጣም ከፍተኛ ኪሳራ ደርሶብን ቢሮዎች ይዘጉ ነበር። ቤተሰቦቻችን ናቸው በነገራችን ላይ ኢቭን የሚደግፉልን የነበረው። ወዲያውኑ ነው ሬዲዮ የጀመራችሁት ወይስ ከሶስት ዓመት በኋላ ነው ሬዲዮ ሬዲዮውንም አንዱ ትልቁ የጀመርንበት ምክንያት ምንድን ነው? ቢሮ ከፍተናል፣ አገልግሎት መስጠት እንፈልጋለን። ሰው ግን እየመጣ አይደለም። ሰው ምንም እየሰራ ነው ያለው ነው ነገር ብዙ እየተረዳን አይደለም። ብዙ ጊዜ ከጥንቅሉ ግናጋ ነበረ ማስታውሰው። አንዴ ስልጠና በነፃ ለመስጠት ቢሮችን ፈልገን ለማስተዋወቅ ፈልገን ባነር አድርገን ነበረ ወደ ፒያሳ ምናምን አካባቢ ላይ ታውቂያለሽ፣ ባነር ሁሉ ሰቅለን ፍላየር በትነን ነበር እና ሰው መጣ አንድ ስድስት ሰባት ሰው መጥቶ በጣም በቃ ተገርመው ነው የመጡት። አሀ እናንተ ናችሁ የምታማክሩት? ምንድን ነው መዳፍ ነው የምታነቡት? እጅ ነው የምታነቡት? ምንድን ነው እስቲ ንገርኝ። ከምን ፊቴን አይተሽ ምንድን ነው ያደረግኩት? ምን እያሰብኩኝ ነው? በጣም ያስደነግጥሻል። እኛ ይሄ አይደለም ፕሮፌሽኑ ስነ ልቦና ይሄ አይደለም። ከዛም በኋላ ነው ቁጭ ብለን ማሰብ ጀመርን። ሰውም እየተረዳን አይደለም። ስለዚህ ማህበረሰቡ ይሄ ሰርቪስ እንደሚያስፈልገው እርግጠኛ ነን። ስለዚህ የሆነ መንገድ መፈለግ አለብናልና ሬዲዮ ጋር መጣን። ሬዲዮውን ትልቅ የመረጥንበት ምክንያት ሬዲዮ ሁሉም ሰው ይሰማል፣ ሁሉም ሰው ጋር አለ። ታክሲ ውስጥም ወክም ሲያደርግ ሰው ይሰማዋል። በሬዲዮ የስነ ልቦናን አገልግሎት ለማስተዋወቅ ጀመር ማለት ነው። አዲስ መንገድ ከእርቅ ማዕድ በፊት አዲስ መንገድ ነው የተጀመረው። አዲስ መንገድን ከጀመርም በኋላ ሰዎች መምጣት ጀመሩ። ሲመጡ ምንድን ነው የሚሉት? እንዴ ባለፈው ኮ ሬዲዮ ላይ ያወራችሁት ነገር እኮ የኔ ታሪክ ነው። ባለፈው ያነሳችሁት ችግር የኔ ታሪክ ነው። ምንድ ነው ችግሩ? አለ። ሰዎች ግን ለችግሩ ስም አልሰጡትም። ለምሳሌ ዲፕሬሽን ወይም ድብርት እንላለን። አለ ኮ ሲምፕተሙ አለ፣ ምልክቱ አለ። ያ ሰው እየተሰማው ነው። ስራ መሄድ አይፈልግም፣ መልበስ አይፈልግም፣ መኖር አይፈልግም ግን አያውቀው ችግርም እንደሆነም አልተረዳውም። ምን ብሎ ነው የሚያስቡት ሰዎች በቃ እድለኛ ስላልሆንኩ ነው ወይ ፈጣሪ ስላልተመለከተኝ ነው ወይ ደግሞ እኔ ችግር አለብኝ ብለው ነው የሚያስቡት ና እኛ ስም ሰጠ ነው። በጣም ስም ሰጠ ነው። ምልክቶችን መናገር ጀመረ። ሰዎችን መምጣት ጀመሩ። ቢሮ ማለት ነው። የአገልግሎቱን ሊቀበሉ የሚመጡ ሰዎች ነው። ሬዲዮ ላይ የምታመጧቸው ሬዲዮ ላይ ቀርበው ቃለ ምልልስ ይሰጣሉ። በርካታ ሰዎች እኔም ኢትዮጵያ በነበርኩ ጊዜ በደንብ ሰማው ነበር ና እንዳውም ትዝ ይለኛል። የእርቅ ማድ በፕሮግራም በሚሰማበት ጊዜ ታክሲ ላይ፣ መንገድ ላይ አንድ አይነት ድምጾች የመሰማት ነገር አለና አገልግሎቱን ሊያገኙ የሚመጡትን ሰዎች ነው ለሬዲዮ የምትጋብዟቸው ፈቃደኛ የሆኑትን እንዴት ነው ሬዲዮ ላይ የምታቀርቧቸው የምትመርጧቸው? ከአዲስ መንገድ በኋላ አዲስ መንገድን እየሰራን ኬዞችን እንጠቀም ነበረ። ለማብራራት በተለይ ስለ ስነ ልቦና ችግሮች ለማብራራትና ሰዎች ቢሮ እየመጡ ይሄ የተናገራችኋት ኬዝ ግን ፈጥራችሁ ነው አደለ፣ ሰው ላይ አልተፈጠረም ይሉኛል። ምናልባት የቤተሰብ ጣልቃ ገብነት ሊሆን ይችላል፣ የኢኮኖሚ ችግር ሊሆን ይችላል፣ የመግባባት ችግር ሊሆን ይችላል። ግን እኔ ከማቀው ወይም ካነበብኩት፣ ካየሁት፣ ከተማርኩት ኬዛ አንስቼ ስናገራ እቺ ነገር ግን ፈጥራችዋት ነው አደለች። ይሄ ነገር እውነት ኢትዮጵያ ውስጥ ችግር አለ የሚሉ ሰዎች በዙ። ከዛም በኋላ ማሰብ ጀመረን። ያው ብዙ ጊዜ ስራችን ላይ በመሻሻል በማሰብ ነው እዚህ ደረጃም ላይ ደረስን። ሰው ይሄ ነገር የተሰራ የተቀነባበረ ታሪክ ይመስለዋል፣ ግን ይሄ የኛ ታሪክ ነው፣ የብዙ ሴቶች ታሪክ ነው፣ የብዙ ባለትዳሮች ታሪክ ነው። ስለዚህ ይህንን ሾ ወደ ሪያሊቲ መቀየር መቻል አለብን። ሰዎች እራሳቸው የችግሩ ባለቤት መጥተው ሲናገሩ ሰዎች የበለጠ ያምኗቸዋል፣ ሰዎች የበለጠ ይረዷቸዋል፣ እና ማስተማርም መልዕክትን ማስተላለፍ እንችላለን ብለን አሰብንና እርቅ ማዕድ የሚለውን ፕሮግራም ቁጭ ብለን አብረን ተፈጠረ ማለት ነው መጣ ማለት ነው። እርቅ ማዕድ ከመጣ በኋላ እንዴት ነው ሰዎችን የምንመርጣቸው? እርቅ ማዕድ ቢሮችን የመጡ ሰዎች በሙሉ እርቅ ማዕድ ላይ አይገቡም። በነገራችን ላይ የራሱ የምንመርጥበት ክራይቴሪያ አለን። አንደኛው ቅድም እንዳልሹ ፈቃደኝነት ነው። ሁለተኛው ታሪኩ ያስተምራል ወይ ምን መልእክት ያስተላልፋል አድማጩ ይማርበታል ወይ የሚለውም እንደ አንዱ ክራይቴሪያችን የመምረጫችን መስፈርት ነው ብዬ ነው የማስበው። ከዛ በኋላ ደግሞ ከታሪክ ውስጥ ከቀረበ በኋላ የስነ ልቦና አገልግሎት የምክክር አገልግሎት መስጠት እንችላለን ወይ ሰርቪሱ አለ ወይ አቅሙ አለ ወይ የሚለውን ደግሞ እንመለከታለን። እንዳልሹ እንግዲህ በሳምንት አንድ ቀን የሚቀርበውን ፕሮግራም ነው አድማጭ የሚሰማው። እኛ ምን የምንሰማው የሚከታተላችሁም ሰው የሚሰማው። አንቺ ደግሞ እንደነገርሽን ከጀርባ ብዙ ሰው አገልግሎቱን ያገኛልና እንዲሁ በአንድ ዓመት ውስጥ አገልግሎት የሚያገኘውን ሰው ቁጥር ግምት ውስጥ ለመክተት ምን ያህል አገልግሎት ትሰጣላችሁ? የሚገርምሽ እዚህ ከመምጣቴ በፊት የአንድ ዓመቱን ሪፖርት እያየ ነው ነበረ የሚያሳየን ሪፖርታችን፣ ዳታችን ውስጥ የተመዘገቡ ሰዎች፣ አገልግሎት ያገኙ ሰዎች ይህ ምልሽ ምንድነው ወኪን አሉ መተው ገብተው ሳይመዘገቡ ጠይቀው ችግር አለብኝ ግን ችግሬን ከእናንተ ጋራ ለመስራት ወይ ሰአት አይመቸኝም ወይ ከክፍለ ሀገር ነው የመጣውት ብለው ሳይመዘገቡ የሚወጡ በርካታ ሰዎች አሉ። እነሱን ሳይጨምር ማለት ነው አንድ ሺህ ሰዎችን ያክል ሰጥተናል ማለት ነው የምክክር አገልግሎት በነጻ በማህበረሰብ ውስጥ ኢትዮጵያ እንደምናውቀው ሰፊ ነው። አገልግሎቱን የምትሰጡት አዲስ አበባ ውስጥ ነው ግን ደግሞ የኢትዮጵያ ማካለልም ማዳረስም አይቻልም ሰፊ ነው እና እንደ ማህበረሰብ በየጊዜው የሚያሳልፈው ችግር ይበልጣል ተደስቶ ከሚኖረው። የኢኮኖሚ ችግር አለ፣ የፖለቲካም ችግር አለ። በርካታ ነው ችግሩ አንድ ሁለት ተብሎ የሚቆጠር አይደለም። እና እንደዚህ አይነት ችግር ያለበት ማህበረሰብ እንደ ማህበረሰብ እንዴት አድርጎ ነው የሚፈታው? ችግሩ የስነ ልቦና አገልግሎት ያስፈልገዋል ወይ? ለማህበረሰብ የስነ ልቦና አገልግሎት ለመስጠትስ ለማዳረስስ፣ ቅድም እንዳልሹ መጀመሪያ ላይ ችግር አለብኝ ብሎ መቀበል በራሱ ራሱ ችግር ነው። ምክንያቱም ችግር መሆኑን አያውቀውም። ሰው ችግሩን ነው የሚያስተናግደው ጫናውን፣ ያለውን የእለት ተእለት ኑሮውን ነው ላይ ነው የሚያተኩረውና እነሱ ችግሮች አሉ ብሎ አያስብም እና እንደ ማህበረሰብ እንደዚህ አይነት አገልግሎት የሚሰጥበት ሁኔታ አለ ወይ ሊደረግስ ይችላል ወይ? እርግጥ ልክ ነች። ብዙ ሰዎች አሁንም ድረስ ማለት ነው የሚጠይቁት ጥያቄ ይሄ ነው። እዚህም ሀገር ውስጥም ተጠይቅ ያለው ይሄ ነው ወይ ይሄ ያስፈልጋል ወይ ለአፍሪካ ያስፈልጋል ወይ ለኢትዮጵያ ያስፈልጋል ወይ? የማህበረሰብ አገልግሎት ስራ መዳረስስ ይቻላል ወይ መድረስስ ይቻላል ወይ የሚሉት እነዚህ ሁለት ጥያቄዎች እየተነሱ ነው ያሉት። ምናልባት ከመጀመሪያው ልጀምርና የዚህ የሳይኮሶሻል ስፖርት ወይንም የማህበረሰባዊና ስነልቦናዊ አገልግሎት መኖሩ በራሱ ሀገራችን ውስጥ በኢኮኖሚ ላይ ለውጥ ያመጣል ብለን እናምናለን። አገሪቷ ላይ እንደ ሀገሪቷ ለውጥ ያመጣል ብለን እናምናለን። ምክንያቱም ይህንን ያልኩበት ትልቁ ምክንያት ምንድን ነው? ሰዎች ለማደግ ያው እንግዲህ ጥሩ ስራ ሰርተው ገንዘብም ለማግኘት በኢኮኖሚ ለመበልጸግ፣ በቤተሰብም ለመበልጸግ ያ ማለት አግብተሽም ኮ ጥሩ ቤተሰብ መመስረት ራሱ ራሱን የቻለ ትልቅ ስራ ነው ማለት ነው። ይህንን ለማድረግ የተረጋጋ አይምሮ ያስፈልጋቸዋል ብዬ አስባለሁ። ከብዙ ነገር የጸዳ አይምሮ ያስፈልጋቸዋል። የተረጋጋ አይምሮ ብቻ ሳይሆን ስራቸው ላይ፣ ህይወታቸው ላይ፣ ትዳራቸው ላይ ማህበራዊም ህይወታቸው ጭምር ማለት ነው። ራሽናል ወይንም ደግሞ ምክንያታዊ የሆነ ውሳኔ መወሰን መቻል አለባቸው። በጣም የተረጋጋ ውሳኔ መወሰን መቻል አለባቸው። ይሄንን ለመወሰን የተረጋጋ አእምሮ ያስፈልጋል። እኛ የምንሰጠው ስራ ሰርቪስ ወይም እኛ የምንሰጠው አገልግሎት ሰዎች የተረጋጋ አእምሮ እንዲኖራቸው አብረን በጋራ ከሰዎች ጋር እንሰራለን። ስለዚህ እነዚህ ሰዎች እኛ ጋር ሲመጡ ያልተረጋጋ መንፈስ ይዘው ነው የሚመጡት። ስለዚህ የእኛ ስራ ምንድን ነው? ከእነሱ ጋራ ቁጭ ብለን በጋራ ወደ መረጋጋት ማምጣት አዎ እንግዲህ እነሱ እናንተ ጋር መጥተው አገልግሎት የሚሰጡት ናቸው። የእኔ ጥያቄ እንደ አገር፣ እንደ ሕዝብ እናንተ ጋር መምጣት የማይችሉ ሕዝብ ስንል ሁሉንም ሕዝብ ሊሆን ይችላል። እንዳልሹ የአእምሮ መረጋጋት አለመኖር በሕዝብም ላይ ነው ያለው። ካየናቸው ናቸው የዚህን አመት እንኳን የኢትዮጵያን ታሪክ ብናየው በዚህ አመት በጣም ብዙ አጋጣሚዎች አጋጥመዋልና ያ እንደ ማህበረሰብ የአእምሮ አለመረጋጋት ይፈጥራል። ይሄ የአእምሮን አለመረጋጋት እንደ ህዝብ ወደ አእምሮ መረጋጋት የሚያመጣበት አገልግሎት መስጠት ይቻላል ወይ? ማዳረስ ይቻላል ወይ? አለመዳረሱስ የሚያስከትለው ጉዳት ምንድን ነው? ማዳረስ ይቻላል ብዬ አስባለሁ። የጊዜ ጉዳይ ነው። ምክንያቱም አሁን ለምሳሌ እንደ እርቅ ማድ እቅዶች አሉ እቅዳችን ምንድን ነው? የመጀመሪያው እቅዳችን ምሳሌ ያክል እንትኑን ማዕከሉን ቢሮውን ወደ ሴንተርነት መቀየር ወደ ማዕከልነት መቀየርና ማስፋፋት፣ በጣም ብዙ ሰዎች አገልግሎት እንዲያገኙ ማድረግ። ይሄ ማለት እንግዲህ የብዙ ሚሊዮን የኢትዮጵያ ሕዝብ አገልግሎት መጥቶ እኛ ቢሮ መውሰድ ይችላል ማለት አይደለም። እንዳልሽው ከአዲስ አበባ ውጭ የሚኖሩ በርካታ ሰዎች አሉ ስለዚህ ይህንን ችግር ለመቅረፍ ፓይለት ፕሮጀክቶችን አስበናል። በተለይ ደግሞ የሙከራ የሙከራ ፕሮጀክቶችን ወይም ስራዎችን አስበናል። የመረጥናቸው ቦታዎች አሉ። ለምሳሌ ትምህርት ቤቶች፣ የእምነት ተቋማቶች። ምክንያቱም ማህበሮች አሉ፣ በእምነት ስር ያሉ ማህበሮች አሉ፣ ሰዎች የሚገናኙባቸው ትምህርት ቤቶች አሉ። ትምህርት ቤት በተለይ በጣም ትልቁ የእኛ ታርጌታችን ነው ብዬ አስባለሁ። ምክንያቱም ቤተሰብ እናት፣ አባት፣ ልጅን አንድ ሙሉ ቤተሰብ ትምህርት ቤት ውስጥ ነው የምታገኘው። እድሮች አሉ፣ እንደዚህ ተቋማቶች አሉ እና ከእነሱ ጋር ለመስራት አስበናል። እነሱ ጋር መስራታችን ምንድነው፣ እነሱ ብዙ ሰው ማግኘት ይችላሉ። እኛ ቢሮ ሰው የግድ መምጣት የለበትም። በእድር ውስጥ ሰው አገልግሎት ማግኘት ይችላል። ለምሳሌ ፖሊስ ጣቢያዎችን አስበናል። ፖሊስ ጣቢያዎቹ ካየሽ ብዙ ጊዜ ግን የማስማማት ስራ ይሰራሉ፣ እዛ ውስጥ የሚገኙ ሰዎች ማለት ነው። ግጭቶችን፣ ድብድቦች፣ ወይም ምናልባት የቤተሰብ ግጭቶች ሲመጡ የመሬት የውርስ ግጭት ሲመጣ እዛ የሚያስማሙበት ሁኔታዎች አሉና ትንሽ በዚህ ማህበራዊና ስነ ልቦናዊ ሳይንስ እነዚህ ሰዎች ቢታገሱ አንድ የተሻለ ነገር መስራት ይችላሉ ብለን እናስባለን። ስለዚህ እነዛ ሰዎች ግድ ቢሮ መምጣት የለባቸውም። ከዛ በተጨማሪ ክልሎችን አስበናል። ክልሎችን ግን ስናስብ በፕሮጀክቶች ነው የምናስበው። ክልሎች ውስጥ እንዳልኩሽ ትምህርት ቤቶችን ማዳረስ ልክ በአዲስ አበባ ሁኔታ ማለት ነው ትምህርት ቤቶችን ማዳረስ፣ የእምነት ተቋማቾችን ማዳረስ። በዚህ ሁኔታ ብዙ ሰዎችን መድረስ እንችላለን ብዬ አስባለሁ። ግን ይሄ የአንድ ቀን ስራ አይደለም። የብዙ የአስር አመት እቅዳችን ነው በአስር አመት ውስጥ እስከ ክፍለ ሀገር ድረስ ደርሰን ሰርቪሱ ወይም አገልግሎቱ ሰዎች በአካባቢያቸው የሚያገኙበት ሁኔታ ለመፍጠር ነው ያሰብ ነው። የግድ ወደ እኛ ቢሮ መምጣት የለባቸውም። ይሄ ነው የማስበው። የወጣቶች የመሰረታዊ የሆነ ችግር ምንድን ነው? አሁን ኢትዮጵያ ውስጥ ከምትሰሯቸው ስራዎች ና ከምታጠኗቸው ጥናቶች ከጓደኝነት ከትዳር በተጨማሪ አይምሮቸውን የሚረብሽ የአይምሮ አለመረጋጋት የሚፈጥርባቸው ምንድን ናቸው መሰረታዊ ችግሮች? ግንኙነት ትልቁ ቦታ ይወስዳል። እኛ ጋር የሚመጡ ብዙ ወጣቶች የግንኙነት የፍቅር ጉዳይ ነው። ሌላው ደግሞ የእምነት ጉዳይ በጣም ይመጣል። ያለመተማመን ግድ በግንኙነት ውስጥ ብቻ አይደለም። ገንዘቤን ሰጥቼው ገንዘቤን ካደኝ። ምናልባት እዚህም ሀገር አሜሪካን ሀገር ውስጥ የሚኖሩ ሰዎች እኛ ጋር ቢሮ የሚመጡበት ሁኔታዎች አሉ። ለህቴ ብር ልኬ ቤት እንድትሰራ ወይ የሆነ ነገር እንድታደረግ ብዬ ገንዘቡን ካደችኝ የእምነት ጉዳዮች በጣም አሁን በጣም በጣም በሰፊ ሁኔታ እየመጡ ነው ያሉት። በሬዲዮ ፕሮግራማችንም በተደጋጋሚ ለማስተማር ጥረት አድርገናልም እያስተማርን ነው ያለ ነው። ከአረብ ሀገርም የሚመጡ ሰዎች ማለት ነው እንደዚህ ገንዘብ ልኬ ነበረ ቤተሰብ አስቀምጡልኝ ብዬ ግን አሁን የለም። ለወንድሜ ሰጥቼ ነበር፣ ለጓደኛ ሰጥቼ ነበር፣ ለባሌ ሰጥቼ ነበር፣ የለም የሚሉ ሁኔታዎች አሉ። አንዳንዴ እንዲያውም በጣም አስደንጋጭ ሁኔታ እኛ የሚያጋጥመን አለ። ባልና ሚስት እንኳን ሆነው ወደ አረብ ሀገር ሄዳ በምትሰራበት ሁኔታ ባለቤቴ በሕይወት የለችም አርፋለች ብሎ እስከ ማስወጣት ድረስ በጋዜጣ እስከ ማሳቦች ድረስ ተደርሶ ንብረትና ቤት የማጣቃለል ሁኔታዎች ሁሉ አጋጥመውናል። እኛ ጋር ስራ ላይ ና የእምነት ጥያቄ ትልቁ ቦታ አለው ብዬ አስባለሁኝ። ለምንድን ነው የበዛው የተበራከተው እንዲ ያለ ነገር? ምክንያቱም ድሮ ወላጆቻችንም ከእኛም በፊት የነበሩት እምነትና ታማኝነት አንደኛው የማህበረሰቡ የስነ ምግባር ትልቅ መገለጫ እንደሆነ ና እንደውም ኢትዮጵያዊ ልጅ በዚህ ነው የተባረከ ነው የምንሰጠው የሚባል ታሪክ ነው ያለው እና እና እንዴት መጣ? እንዴት ተከሰተ? ልክ ነሽ። እኛ በጣም በጣም ከሚያስጨንቁን ጥያቄዎች ውስጥ አንዱ ይሄ ነው። እንዲሁም አንዳንዴ እርቅ መዓድ የሚመጡት ሰዎች ከጋብቻ ባልተናነሰን የቤቴን ካርታ ዙራት ጠበቀችኝ፣ ንብረቴን ተጠቅማ ጠበቀችኝ፣ ንብረቴን ወስዶ ጠበቀኝ። እንዲህ አይነት ነገሮች እየመጡ ነው። እና ና ምንድን ነው ብለን እኛም ጠይቀናል፣ ምንድን ነው የተፈጠረው ነገር እንደ ዘመኑ ነው ሰዎች ይላሉ። ስምንተኛው ሺ ደርሶ ነው ይላሉ። ግን እኛ ምንድን ነው ትልቁ ያገኘ ነው መነሻ ብለን የምናስበው ከኢኮኖሚ ጋር የምናገናኘዋለን። በእርግጥ ከኢኮኖሚ ጋር ብቻ ሳይሆን ሰዎች በአጭር ጊዜ የመበልጸግ ሜንታሊቲ እያያዝን ነው ብዬ አስባለሁ። አስተሳሰብ እያያዝን ነው በአጭር ጊዜ እቺ በተለይ የመልፋቷ የመድከሟ በላብሽ ለፍተሽ የሆነ ነገር ላይ መድረስ ወይንም ረጅም ጊዜ ታግሰሽ ማለፍ የሚባለው አስተሳሰብ ከኛ እየወጣ ነው። ለምን ጠፋ ብለሽ ስታስቢ እኔ ብዙ ጊዜ ተጠያቂ ማደርገው ቤተሰብን ነው። ልጆች ያለን ቤተሰቦች ነን ለመስለሽ አሁን ላይ በተለይ አሁን ላይ እኔ የሚያሰጋኝም ነገር ስላለ ነው። ልጆችን ስናሳድግ የሚፈልጉትን ነገር በሙሉ እንሰጣለን። በተለይ ደግሞ አዲስ አበባ እንደው ሌሎችን መናገር አልችልም። የሚጠይቁት ነገር ያገኙታል፣ ምንም ነገር ሳይለፉ፣ ምንም ነገር ሳይደክሙ። ሽልማትም በዩ ማበረታቻም በዩ ጥሩ ውጤት ማመጣሽ አልመጣሽ ቫኬሽን ትወጫለች። በተለይ ደግሞ ከፍተኛ ገቢ ያላቸው ቤተሰቦች ወደ ውጭ አገር ልጆቻቸውን ይዘው ይሄዳሉ። ባህሪ ጥሩ ባህሪ አላሳየሽም፣ አሳየሽም፣ ከምግብ፣ ከመጠጥ፣ ከልብስ፣ ከቤዚክ ነገሮች ከመሰረታዊ ነገሮች ውጭ ይደረግልሻል። እላፊ ነገር ይደረግልሻል። መጫወቻ ይገዛልሻል። ስለዚህ አይምሮች ምንድን ነው እየተማረ የሚያድገው? የምፈልገውን ነገር በአጭር ጊዜ ማግኘት እችላለሁኝ፣ የምፈልገውን የጠየኩትን ነገር ማግኘት እችላለሁ፣ ጠብቄ ማግኘት አይጠበቅብኝም የሚል ሜንታሊቲ አለ ብዬ አስባለሁኝ ሌላው እምነት ተቋማት ግን፣ ፕሮግራምም ሰርተናል ሬዲዮ ፕሮግራም ላይ እምነት ተቋማት አስተምሮቶች አሉ። የሃይማኖት አስተምረቶች ወይም ስብከቶች አሉ። በእስልምና በክርስትና ማለት ነው። እነዚህ አስተምሮቶች ላይ እነዚህ አስተም ስለ እምነት እንማራለን ወይ በትክክል አስተምሮቶች ውስጥ አሉ ወይ? እየተሰጡ ነው ያሉት ወይ? እኛ እንዲሁም ከዚህ በፊትም ከእምነት ተቋማትም ሰዎችንም ጋብዘን ከሁሉም ሃይማኖቶች ከእስልምናም፣ ከክርስትናም ሬዲዮ ፕሮግራም ላይም አወያይተናል። ምክንያቱም ያው ትልቁን ሚና ይጫወታሉ ብለን ነው የምናስበው። እንደ ኢትዮጵያዊ ለእምነት ለሃይማኖት ትልቅ ቦታ የምንሰጥ ሰዎች ሕዝቦች ስለሆነን ማለት ነው። እና እዛ ቦታም ላይም ክፍተታ ያለሁኝ ብዙ ስብከቶች አሉ፣ ብዙ ትምህርቶች አሉ። ግን ትምህርቶቻችን ስብከቶቻችን እዚህ ላይ ደግሞ በጣም ቢያተኩሩ ለኔ በጣም ደስ ይለኛል ብዬ አስባለሁ። ና ሌሎችስ? ችግሮች ለምሳሌ ከድህነት ጋር የተያያዙ ወጣቶች ላይ የሚከሰቱ አሁን እንግዲህ ጠቀስ እንዳረግሹው ለልጆቻቸው ማድረግ የሚፈልጉትን ነገር ማድረግ የሚችሉ ወላጆች ላይ ያለ ችግር ነው የሚሆነው ይሄኛው። ግን ደግሞ እንደሱ ደግሞ ማድረግ በማይችሉ ቤተሰብ ውስጥ የሚያድጉ በጣም ብዙ ናቸው። በመቶኛ ብናስቀምጠው የሚበዛውን ቁጥር የሚወስዱት እነሱ ናቸው። ና የእነሱስ ችግር እንደ ወጣት ያለባቸው ችግር እንደው ምንድን ነው? ኢኮኖሚ ችግር ውስጥ ያለን ያሉ ሰዎች ያው ከጎንሽ ያለውን ነው ቀና ብለሽ የምትመለከቹ። ያደገውን የበለጸገውን ሰው ነው የምትጠብቂው የምታየው፣ የምትመለከቹ። ና መመልከትሽ ብቻ ሳይሆን ከትምህርት ቤትም ከአካባቢሽም የሚሰጥሽ ነገር አለ ማለት ምክሮች አሉ። እከሌኮ በዚህ እድሜው ይሄንን ነገር አገኘ እከሌኮ በዚህ ጊዜ ይሄንን ነገር በለጸገ ገንዘብ አገኘ ተጠቀመ አደገ የሚባለውን ነገር ትሰማያለች። ከዛ ውጭ እኔ ከወጣቶች ጋር እንሰራለን የሚሉ ነገር አለ ተ ወጣቶች እኔ አርባ አመቴ ላይ እንዲ አልፈልኝ አልፈልግም አርባ አመቴ ላይ መበልጸግ አልፈልግም። ስለዚህ አሁን መቀየር እፈልጋለሁ፣ አሁን ማደግ እፈልጋለሁ ደግሞ የሚሉ ሰዎች አሉ። ቀና ብለን ደግሞ የምንመለከት ሰዎች አሉ። ስለዚህ ማሰቡ ብቻ አይደለም። አስበሽም፣ እቅድ ከሌለሽ፣ ለመስራት ካልጣርሽ፣ ሞራሉ ከሌለሽ፣ ተናሳሽነት ከሌለች አቋራጭ መንገድ ነው የምትጠቀሚ። በትክክል ሌላ ደግሞ ለምሳሌ ከመደፈር ጋር ተያይዞ ከጾታ ጥቃት ጋር ተያይዞ ችግር የሚደርስባቸው ወጣቶች አሉ። ለምሳሌ የአሜሪካ ድምጽ የሸፈነው አንድ ታሪክ ነበር። ሰባት የሚሆኑ የስድስት አመት የሰባት አመት የስምንት አመት ወንድ ህጻናት አካባቢያቸው ባለ ልጅ የጾታ ጥቃት እንደደረሰባቸውና ከዛ በኋላ ግን አንድ አመት ሆኖታል። ደፋሪ ተብሎ የተጠረጠረው ሰው እስር ቤት ነው ያለው እነሱ ያንን በአጭር ጊዜ ፍትህ አላገኙም፣ እንግዲህ ቤተሰቦች እንደሚሉት ከዛ ጎን ባልተናነሰ ግን እነዚህ ህጻናት በአካባቢያቸው በጣም የመገለል አደጋ እንደደረሰባቸው ቤተሰቦቻቸው ተናግረዋል። እና ይሄ ነገር ወዴት የሚሄድ ነው? ምን ያሳያል? እናንተ ጋር እንደዚህ ያሉ ጉዳዮች ይመጣሉ ወይ? ትሸፍኗቸዋላችሁ ወይ? ማህበረሰቡን ስለማስተማር ትሰራላችሁ ወይ? አዎ እንደዚህ አይነት ጉዳዮች ሲመጡ እንግዲህ ሁለት አካሄዶች አሉ። አንደኛው ያው የህግ አካሄድ አለ ማለት ያው በፍርድ ቤት በህግ ይጠይቃሉ። ስለ ጥቃቱ ስለ ደረሰው ጥቃት ኦፍኮርስ አጋጥሞ ነው ያውቃል። እኛም ሰርተን እናውቃለን። እንደ አይነት ጉዳይ ላይ ግን ያው እኛ የምክክር አገልግሎቱን የማህበረሰባዊ ና ስነልቦናዊ አገልግሎት ስለምንሰጥ እሱ ላይ ነው በብዛት ትኩረት የምናደርገው። ክስ በህጉ ላይ አደለም የምንሰራው። ስለዚህ እኛ ጋር ሲመጡ ይመጣሉ ወይ? አው ይመጣሉ። እኛ ጋር ሲመጡ ምንድን ነው የምናደርገው ምንድን ነው፣ እነዚህን ሰዎች እንዴት ነው ማገዝ የምንችለው? ምክንያቱም ብዙ ጊዜ ይሄ ነገር አሁን ለምሳሌ አሁን ያነሳሹ ነገር በስነ ልቦናው ቋንቋ ትራማ እንለዋለን፣ ወይም ቁስል ነው ጥሎ የሚሄደው በጣም የሚገርም ቁስል ነው። ምናልባት ቁስሉ ከላይ ድኗል፣ ውስጥ ግን ስትነኪው፣ ቁስልሽን ጫን ጫን ስትይ የሚያምሽ ቁስል አለ አይደለ? ይሄ ቁስል ነው ያለው። የሚያሳዝነው ነገር ይሄ ቁስል ልክ እንደ ጥላ ይከተልሻል። ብዙ ጊዜ የመደፈር ጥቃት ላይ በሄድሽበት በሙሉ የዛን ሰው ድምጽ ትሰሚያለሽ፣ በሄድሽበት በሙሉ የደረሰብሽን ያስታውስሻል። ብዙ ትሪገር የሚያደርጉሽ ብዙ የደረሰብሽን ጥቃት የሚቀሰቅሱብሽ ሁኔታዎች አሉ። ስለዚህ የመጀመሪያው ስራችን የሚሆነው ምንድን ነው የደረሰበትን ነገር እንዲረሳ ማድረግ አንችልም የህፃን ወይም እንድትረሳ ማድረግ አንችልም ያቺ ህፃን፣ ነገር ግን ጥቃቱ ያደረሰባቸውን ቁስል ያደረሰባቸውን ህመም ማከም ስራ ላይ ነው በጋራ ከንሱ ጋራ የምንሰራው ማለት ነው። የሚያሳዝንሽ ነገር ሰዎች እንደዚ አይነት አገልግሎት ካላገኙ እንደ በሽታ ይተላለፋል። የሚገርምሽ ነገር እኔ ላይ ጥቃት ከደረሰብኝ ለምሳሌ ያክል እኔ ላይ ችግሩ ከደረሰብኝ ግዴታ ጥቃት አድርሼ አይደለም የማሳለፈው፣ ግን የመወልዳቸው ልጆች ላይ የማሳድጋቸው ልጆች ላይ ምናልባት ጥሩ እናት ላልሆን እችላለሁ። ማህበሪያዊ ህይወቴ ጥሩ ላይሆን ይችላል። አንዳንዴ ኮ ሰፈር ውስጥ እኮ የምናያቸው ሰዎች አሉ። እከሌ እኮ ነገረኛ ናት፣ እከሌ እኮ ችግር አለባት፣ እከሌ እኮ በቃ ችግር አለበት የሚባሉ ሰዎች አሉ። እነዚህ ሰዎች በነገራችን ላይ አናቀው ምናልባት ከጀርባቸው ትራማ ወይም ይሄ ቁስል ያሳለፉት ህይወት ቁስል ሊኖር ይችላል። ስለዚህ ምንድን ነው እዚህ ህይወት ውስጥ ያለፉ ልጆች እነዚህ ህጻናቶች ህጻኖ ነው አይቀሩ እያደጉ ሲመጡ ማህበሪያዊ ህይወታቸው ምናልባት ከሰው ጋር የመግባባት ችግር ሊያጋጥማቸው ይችላል ነው እያልኩኝ አይደለም። ምናልባት ስነ ልቦናዊ ላይ ማየት እንችላለን። በተለይ ይሄ በጣም የመጨነቅ የመቃዠት ከእንቅልፍ የመባነን በተለይ እኛም ስንሰራ የሚያጋጥሙን ነገሮች አሉ። አልጋ ላይ ሽንታቸውን የሚሸኑ ህጻናቶች አሉ። ሌሊታቸው በሙሉ የተረጋጋና ሰላማዊ ያልሆነ ህይወት የሚያሳልፈዋሉ። እኔ እንዲያውም ብዙ ጊዜ የምንላለው ስለ መደፈር ሬዲዮ ላይ ብዙ ጊዜ ያነሳለሁ። አንዲት ሴት ወይንም አንድ ህጻን ቢደፈር ወይም ብትደፈር አንድ ቀን ነው ተብሎ ነው የሚታሰበው። ምናልባት በ2009 ከሆነ የተደፈረች 2009 ላይ አብቅቷል ብለን ነው የምናስበው። ግን ይሄ ልጅ ወይም እቺ ልጅ እቺ ሴት ልትሆን ትችላለች። ሶስት መቶ ስልሳ አምስት ቀን እንደ ተደፈረች ነው የምቆጥረው። ምክንያቱም በየቀኑ ህመሙን ኤክስፒሪየንስ ታደርገዋለች። በየቀኑ የሚመጣባቸው ሴቶች አጋጥመውኛል። በየቀኑ የሚያስታውሱት ከዛ ውጭ ተላቀው የማይኖሩ ሰዎች አሉ ማለት ነው። ስለዚህ ምንድ ነው ከዛ ሰው አልፎ ይራባል፣ ይዛባል። በቃ አንቺ ብቻ አደለሽ የምትታወቂው፣ ዙሪያች ላይ ያሉት ሰዎች በሙሉ አብረው ነው የሚታወቁት። ማህበራዊ ህይወትሽም የሚበላሽበት ሁኔታዎች ሁኔታዎች ሊኖሩ ይችላሉ። ስነ ልቦናዊ ህይወትሽም ሊበላሹበት የሚችሉ ሁኔታዎች አሉ። ሌላው ትልቁ ነገር ውሳኔ ላይ በተለይ እንደዚህ ችግር ላይ ያለፉ ሰዎች የሚወስኑት ውሳኔ ኢራሽናል ነዋል፣ ወይም ምክንያታዊ ያልሆነ በስሜት የታጀበ በጣም በቁጣ ምክንያቱም እኛ ሳይንስ ላይ እችኛዋ የፊቷ የአእምሮ ክፍል ሎጂክል ወይንም ደግሞ ምክንያታዊ ክፍል ነው። ይሄ ማለት በዚኛው ክፍል ስናስብ በጣም ተረጋግተን ነው ክፉ ደጉን አመዛዝነን ነው። ከኋላ ደግሞ አለ። የኋላ ክፍሉ ነው የሚጠቀሙት ነው የምንለው። ከኋላ ክፍል ምንድን ነው? ሰርቫይቫል ብሬን እንለዋለን። ያ ማለት ምንድን ነው? በጣም በቃ በጣም ትቆጫለሽ፣ በጣም ትናደጃለሽ። ሁልጊዜ አደጋ ውስጥ እንደሆንሽ ነው የሚሰማሽ። ስለዚህ እንደዚህ አይነት ስሜት የሚሰማው ሕጻን ማደግ ኢትዮጵያ ውስጥ ኪሳራ ነው ብዬ ነው ማስበው። ለሀገር ለራሱም ኪሳራ ነው፣ ለቤተሰቡም ኪሳራ ነው፣ ለሀገርም ኪሳራ ነው። ለዛ ነው ይሄ ሳይኮሶሻል ሰርቪስ ወይንም የማህበረሰባዊ አገልግሎት መኖር አለበት። እኔ ላለሁኝ ጤና ጣቢያ አለ፣ ካየሽ ኢትዮጵያ ውስጥ ጤና ጣቢያ አለ አይደል? እንደ ጤና ጣቢያ መኖር አለበት ብዬ ከማስበው ሰርቪሶች ውስጥ አንደኛው ይሄ ነው። ስቴሽን መኖር አለበት ይሄ የጤና ማዕከላቶች እንዳሉ ሁሉ የዚህ የስነ ልቦናዊም አገልግሎቶችም መኖር መቻል አለበት ማለት ነው። እና አሁን ያልሻቸው ልጆች መደፈራቸው ብቻ አይደለም እኔ የሚያሳስበኝ ስትነግሪኝ፣ ከዛ በኋላ ደግሞ የሚኖራቸው ህይወት፣ በተጨማሪ ደግሞ ማህበረሰቡ ላይ የሚያሳድሩ ተጽዕኖ፣ ምርታማም ትርፍም ያላቸው ህጻናቶች ይሆናሉ ብዬም አልገምትም። ስለዚህ ይህንን እንዲያሉ ችግሮችን መፍትሄ ለማበጀት ማን ነው መጀመሪያ እርምጃውን መውሰድ ያለበት? እነዚህን ህጻናትም ሌሎችንም ህጻናት እንግዲህ እንደምናውቀው በርካታ ነው ችግሩ። በሴትም በወንድም ላይ በተለይ አሁን በወንድ ላይ ያለው ቁጥር እየጨመረ እንደመጣ ነው የሚያሳዩት የሚያሳየው መረጃዎች። እና ምንድን ነው እንደ አገር ማን ነው መፍትሄውን ማበጀት ያለበት? የቱጋስ ነው መጀመር ያለበት መፍትሄው? እንግዲህ እኛ ጋር የሚሰጠውን አገልግሎት በጣም በጣም በሙሉ ልብ መናገር እችላለሁኝ፣ ምክንያቱም ነጻ ነው ክፍት ነው። ለማንኛውም ሰው ማለት ነው። እነዚህ ህጻናቶች እናንተ ጋር ቢመጡ ይሄን አገልግሎት ማግኘት ይችላሉ። በትክክል በትክክል ይችላሉ። ባለን አቅም ማገዝ እንችላለን። ከዚህ በፊትም ያገዝናቸው ህጻናቶች አሉ፣ መጥተው ይሄ ጥቃት የደረሰባቸው ህጻናቶች ማለት ነው ግን ምንድን ነው መደረግ ያለበት ብለች ስታስቢ፣ ይሄ በጣም የአንድ ሰው ወይንም የአንድ ተቋም ርብርብ ብቻ አይደለም። ከመንግስት አካላት ጀምሮ በተለይ ፖሊሲ ሜከሮች ጀምሮ እስከ ታች ድረስ ያሉ ሰዎች መስራት አለባቸው። እስከ ታች እስከ ቤተሰብ ድረስ ብዬ ነው ማስብ። እኔ የሚታየኝ ቲምወርክ ነው የሚታየኝ ወይንም የጋራ ስራ፣ የጋራ ትብብር ነው ለእኔ የሚታየኝ። ለመሰለሽ ከወላጅ ጀምሮ ከታች ከወላጅ ጀምሮ ማለት፣ በጣም ያደጉት ሀገሮች ያው ያስተምራሉ ልጆቻቸውን እንደዚህ ከነካሽ ጥሩ አይደለም፣ እዚህ ጋር ከነካሽ ችግር የለውም፣ ሌላ ቦታ ከነካሽ ሩጪ፣ እርዳታ አግኝ። ያስተምራሉ፣ ልጆቻቸውን ያስተምራሉ። በዚህ ጉዳይ ላይ አሁን አሁን እየመጣ ነው ሀገራችን ላይ ብዬ አስባለሁ። ግን ምን ያህል ወላጆች ይጠቀሙታል ብዬ አላቅም። ትተው የሚሄዱበት ቦታ ልጆቻቸውን ጠብቁልን የሚሉት ቦታ ደጅ እንዲጫወቱ የሚለቁት ብዙ ቦታዎች አሉ እና እነዚህን ጥንቃቄዎች ያስፈልጋሉ። በተጨማሪ ደግሞ ወላጅም ማስተማር ለልጁ ማለት ነው። ምልክቶችን እንዲያውቁ፣ መሮጥ እንዲችሉ፣ ማምለጥ እንዲችሉ። ምክንያቱም ብዙ ጊዜ በቅርብ በሆኑ ሰዎች ነው ጥቃት የሚደርስባቸው ልጆቹ። በሚያሳዝን ሁኔታ በጣም በከረሜላ በለስላሳ መጠጥ በጣፍ በብዙ ነገሮች በሚበሉ ነገሮች ነው ተታለው ልጆችም ይሄ ጥቃት የደረሰባቸው ልጆችም አጋጥሞኛል እኔም ና ልጆችን ማስተማር ወላጅ ሞቲቬት ማድረግ መንገር ያው እኛ እንፈራለን ስለዚህ ነገር ማንሳት እንፈራለን ልጄን አስደነግጣለሁ ልጄን አባንነዋለሁ ልጄን ይጨነቅብኛል ደግሞ አሁን እድሜውም አይደለም ብለን እናስባለን ግን እድሜያቸው በሚመጥ ነው ቃላትና እድሜያቸው በሚመጥነው ሁኔታ ልጆችን ማስተማር ብዬ አስባለሁኝ። እንደገና ደግሞ ህግ አካላት ጋር ደግሞ ስትሄጂ የራሱ ነገር አለ፣ የራሱ የሚሰሩት ደግሞ ስራ አለ። ምክንያቱም ከፍትህ ጋር የተያያዘ እነሱ ደግሞ የራሳቸውን የሚሰሩትን ስራ ይጠበቃል ብዬ አስባለሁ። ያው መዘግየት አለ። ይሄ ጥቃት የደረሰበት ሰው ፍትህ ቶሎ ተሰጥቶት አለማየት፣ ሌላኛው ወደ ህግ ጋር መሄዱ በራሱ አድካሚ ይሆንበታል እና ምን ጥቅም አለው ብሎ በፍትህ ስርአቱም አለመርካት አለ። አሁን እነዚህ ህጻናት ላይ እናቶቻቸውን ስናነጋግር የሰማነው እሱ ነው። አንድ አመት ከሁለት ወር ከድህነት ጋር መመላለሱ ራሱ ሌላ ህመም እንደሆነባቸው ነው የሚናገሩት። እና እሱም አንድ ሊሰራበት የሚገባ ችግር ነው። እና ሁሉም ሰው ማዋጣት አለበት የራሱን ጠጠር መጣል አለበት ብዬ አስባለሁ። ሁሉም ከላይ እስከታች ማለት ነው። ትግስት፣ እንግዲህ ሰዓታችን ተጠናቀቀ። ረጅም ሰዓት ብንጫወት እና ረጅም ሰዓት ይህንን አገልግሎት በእኛም ሬዲዮ አማካኝነት ሰፋ ባለ ሰዓት ብታስተላልፉው ደስ ይላይ ነበር። ሰዓታችን ተጠናቀቀ። በጣም እናመሰግናለን። እግዜር ይስጥልን። አመሰግናለሁ። ለዛሬ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። አድማጮች፣ አሁን በተረፉን ጥቂት ደቂቃዎች አንድ ሙዚቃ ልጋብዛችሁና ማጠቃለያ ዜና አሰምተን ይሆናል የምንሰናበተው የኒክ ጆናስን ጀለስ እቀናለሁ የሚለውን ዜማ ልጋብዛችሁ። ዓለም አጠቃላይ ዜናዎችን አሰማለሁ። በዩናይትድ ስቴትስ ወታደሮች የተደገፉ ኃይሎቹ ባሪሌ ከተማ አቅራቢያ ትላንት ጠዋት ዘመቻ ባካሄዱበት ወቅት ሦስት ሕፃናትን ጨምሮ አስር ሲቪሎችን በስህተት መግደላቸውን የሶማሊያ ጦር ሰራዊት አስታወቀ። የጦር ሠራዊቱ አዛዥ አህመድ ጂማሌ ኢርፊድ ከሞቃዲሾ ለአሜሪካ ድምፅ ብቻ በሰጡት ቃለ ምልልስ ከመዲናዋ ደቡብ ምዕራብ 55 ኪሎ ሜትር ርቀት ላይ በምትገኘው በባሪሌ አንድ እርሻ ቦታ ላይ በተካሄደው የጣምራ ዘመቻ ወቅት ህጻናትና አረጋውያን ያሉባቸው አስር ሲቪሎች መገደላቸውን አረጋግጠዋል። በጦር ሠራዊቱ ኃይሎችና በገበሬዎች መካከል በተፈጠረ አለመግባባት ሳቢያ ድንገት የተከሰተ እንጂ ሆን ተብሎ በሲቪሎች ላይ የተወሰደ እርምጃ አይደለም ሲሉ ጄነራል አህመድ ጅማሌ ኤርፌድ ተናግረዋል። ይህ በእንዲህ እንዳለ አሁን ማምሻውን በደረሰን ዜና ግድያውን የፈጸሙት በአደባባይ ይቅርታ ካልጠየቁ በቀር የተገደሉትን አንቀብርም ሲሉ የጥቃቱ ሰለባ ቤተሰቦች ተናግረዋል። ዜናው አበቃ። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት የዛሬውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ ነገ በተለመደው በሶስት ሰዓት እንገናኛለን ያስተናገድኳችሁ ቆንጂ ይታየነኝ ፕሮግራማችንን የመራችለን ብርሃን ኃይሉ በደህና አደሩ